በደማስቆ የሚገኙ ሶሪያውያን እንደ ኤሮፓ አቆጣጠር ከ1971 ወዲህ የአሳድ መንግስት ስልጣን ላይ ሳይኖር አስተያየታቸውን ለዓለም ሕዝብ ሲገልጡ ይህ የመጀመሪያ ጊዜ ነው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሚታዩት የደስታ ስሜቶች፣ ከሶሪያ በሚወጡት የእፎይታ ትዕይንቶች አለመነካት አይቻልም። የዚህ አገዛዝ መጨረሻ አረመናዊነቱን እና ሙስናው እንዲፈጸም ላስቻሉት ከማንም በላይ ለኢራን፣ ለሂዝቦላ እና ለሩሲያ ሽንፈት ነው። ስለሆነም ይህ ወቅት ታሪካዊ እድል ይሰጣል፣ ብዙ አሳሳቢ አደጋዎችንም ግን አዝሏል። በዚህ ሳምንት የዩናይትድ ስቴትስ ጦር ኃይሎች አደጋዎችን ለመቅረፍ በማለም በማዕከላዊ ሶሪያ ሰባ አምስት የእስላማዊ መንግስት ኢላማዎችን ለማጥቃት ተዋጊ ጄቶች የቢ ሀምሳ ሁለት ቦምቦች እና ኤ አስር ተዋጊ አውሮፕላኖችን ተጠቅመዋል። እርምጃው የሽብር ቡድኑ አጋጣሚውን ለመጠቀም እንዳይሞክር ለማረጋገጥ የታሰበ ነው። ማይክ ሩብን ከአሜሪካ ኢንተርፕራይዝ ተቋም በሚቀጥሉት 48 ሰዓታት ውስጥ ሊከሰት የሚችለው ትክክለኛው አደጋ እስላማዊ መንግስት አባላትና ደጋፊዎች ከታሰሩበትና በአልሆል ከሚገኘው የእስር ካምፓቸው ከወጡ በሺዎች የሚቆጠሩ ታጣቂዎች፣ በሺዎች የሚቆጠሩ ጽንፈኞች በሶሪያና በመካከለኛው ምስራቅ ብቻ ሳይሆን ቱርክና አውሮፓንም እንዲሁ ሊያጥለቀልቁ ይችላሉ። የዩናይትድ ስቴትስ ጦር እስላማዊ መንግስት እንዳያንሰራራ የሶሪያ ዲሞክራሲያዊ ኃይሎችን ለመርዳት ሶሪያ ውስጥ የሚገኙ ወደ ዘጠኝ መቶ የሚጠጉ ወታደሮች አሉት። አሁን የአሳድ መንግስት በመውደቁ ባለስልጣናቱ ሶስት ዋና ዋና ነገሮች እንዲሟሉ ይፈልጋሉ። በተባበሩት መንግስታት የዩናይትድ ስቴትስ ረዳት ተወካይ ሮበርት ውድ ወታደሮቻችን ወታደሮቻችንና ሰራተኞቻችን ሁሉም ደህንነታቸው የተጠበቀ ነው። የአጋሮቻችንም ደህንነት የተጠበቀና አስተማማኝ መሆኑን ማረጋገጥ እንፈልጋለን። ሰብአዊ ቀውስ አለመኖሩን ማረጋገጥ እንፈልጋለን። ከስልጣን የተባረሩት የቀድሞ ፕሬዝደንት ወደ ሞስኮ ተሰደዋል። ተንታኞች የሶሪያ ውድቀት ኢራንን ጨምሮ ሩሲያንም አዳክሟታል ይላሉ። አሁንም ከአሜሪካ ኢንተርፕራይዝ ተቋም ማይክ ሩብን ሄዝቦላህን አጥተዋል፣ ወይም ቢያንስ እነርሱን የመደገፍ አቅም አጥተዋል። ሶሪያን አጥተዋል። አሁን የሚነሳው ጥያቄ በሁቴዎች ላይ ያላቸውን የቁጥጥር የበላይነት ይዘው መቀጠል ይችላሉ፣ ወይንስ በቀጠናው ውስጥ ያሉ ሌሎች ግዛቶች፣ ለምሳሌ እንደ ሳውዲ አረቢያ ያሉት አጋጣሚውን ተጠቅመው ይውጧቸዋል? ፔንታገን ከአጋሮች ጋር መገናኘት ቁልፍ ነው ብሏል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስትን ከቱርክ አቻቸው ጋር በሶሪያ ስላለው ለውጥ ተነጋግረዋል። የአሜሪካ ማዕከላዊ ጦር አዛዥ ጀኔራል ኤሪክ ኩሪላ ክልሉ ውስጥ ናቸው። ከዮርዳኖስ አጋሮች ጋር በሶሪያ ጉዳይ መወያየታቸውና በመጪዎቹ ቀናት ከሌሎች የቀጠናው አጋሮች ጋር ለመነጋገር ማቀዳቸውን ባለስልጣናት ተናግረዋል።